ፌዴራሉ መንግሥት ከውጭ ኃይሎች ጋር ተመሳጥሮ ትግራይ የትግራይን ሰላም ለማወክ እየሠራ ነው ሲሉ የህወሀት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ከሰዋል። ዶክተር ደብረ ጽዮን ይህንን ያሉት የህወሀት ምስረታ 45ስተኛ ዓመት የካቲት 11 ዛሬ መቀሌ ውስጥ በተከበረበት ሥነ ሥርዓት ላይ ነው። የህወሀት መሪ አክለውም በአሁኑ ጊዜ በእኩልነት የተመሠረተ አንድነት በመከተል መጓዝ ያስፈልጋል። ካልሆነ የትግራይ ህዝብ በትግሉ ያመጣው መብቱ እጁ ላይ ነው ብለዋል። በዚህ ጉዳይ ምላሽ የተጠየቀው ፌዴራሉ ገዢ ፓርቲ ብልጽግና ፓርቲ የዶክተር ደብረጽዮንን ክስ መሰረተ ቢስ ነው ብሏል። ሙሉጌታ አጽባህ ተጨማሪ አለው። የህዝባዊ ወያነ ሐርነት ትግራይ ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ዛሬ መቀለ ከተማ ውስጥ በተከበረው ህወሓት የተመሠረተበት 45ኛው ዓመት የካቲት አስራ አንድ በዓል ባሰሙት ንግግር በፌዴራሉ መንግሥት ላይ ጠንከር ያሉ ትችቶችን አንስተዋል። ዶክተር ደብረ ጽዮን የትግራይ ህዝብ ለኢትዮጵያ ስልጣኔ ትልቅ አስተዋጽኦ ያበረከተና የውጭ ወራሪ ኃይል በመመከት ትልቅ ድርሻ የነበረው ነው በማለት ንግግራቸው ጀምሯል። የደርግ መንግስት መንግስት ለመጣል በተደረገ ትግልም ከሌሎች ኢትዮጵያውያን ጋር በመሆን ታግሎ አሸንፏል፣ ሲሉ ተናግሯል። የትግራይ ህዝብ የበለጠ በስዋዕትነት የከፈለ እንጂ ከሌሎች በተለይ አልተጠቀመም ብሏል። በንግግራቸው የትግራይ ህዝብና ህወሀት የሁሉም ችግሮች መነሻ ተደርገው እንደሚነገር፣ በቅርብ ጊዜዎችም ከተለያዩ አካባቢዎች የትግራይ ተወላጆች እንደተፈናቀሉ ዶክተር ደብረ ጽዮን ተናግረዋል። ያፈናቀሉትም ወደ ሀገራቸው አባረር ናቸው ብለው ተናግሯል ብለዋል። በአሁኑ ጊዜ በእኩልነት ላይ በተመሰረተ አንድነት መጓዝ ያስፈልጋል ካለበለ እዚያ የትግራይ ህዝብ በትግሉ ያመጣው መብቱ እጁ ላይ ነው ብለዋል። ያለው መንገድ ፈርተህ መኖር ወይም የመለመን ሳይሆን የመከባበር መንገድ ነው። በአሁኑ ጊዜ የማንኛውም ብሔር የበላይነት ተቀባይነት የለውም። በእኩልነት የተመሰረተ አንድነት ወይም ደግሞ የትግራይ ህዝብ በትግሉ ያረጋገጠው መብቱ እጁ ላይ ነው ነው ያሉት። በትግሉ ሰላም ሰፍኖ በድህነት ትታወቅ የነበረችውን አገር እንድትቀየር አድርጓል ያሉት ዶክተር ደብረጽዮን ሰላም በማስከበር ለአፍሪካ ከፍተኛ አስተዋጽኦ አድርጋለች። በተጨማሪም ስደተኞቹም የምትቀበል ሆናለች ብለዋል። ከቅርብ ዓመታት ወዲህ ግን የኢህአዴግ አመራር ድክመት የፈጠረው ኪራይ ሰብሳቢነት በዝቶ መልካም አስተዳደርም ተበላሽቶ ህዝብም ተቆጥቶ አምጧል ብለዋል። ህወሀትም ጉድለቱን ለማረም ህዝብን በግልጽ ይቅርታ ጠይቋል ያሉት ምክትል ርዕሰ መስተዳድሩ በዚህም ትግራይ ላይ ትኩረት አድርገን መስራት ጀምረናል ብለዋል። ለሚፈጠረው ችግር ሁሉ ተጠያቂ ወያነ ነው በማለት ስራ መስራት ያልቻለ መንግስት ህዝቦች በማጋጨት ስልጣን ላይ ለመቆየት እየሰራ ነው ብለዋል። በተጨማሪም የፌዴራል መንግስት ከውጭ ኃይል ጋር በመተባበር የትግራይን ሰላም ለማወቅ እየሰራ ነው ሲሉ ከሰዋል። ዶክተር ደብረጽዮን መሰረታዊ ጸገማት ህዝቢ ክመጥሑ ድሌት ስለዘይብለውምን ስለዘይኹብሉን የህዝብ መሰረታዊ ችግር ለመፍታት ፍላጎት ስለሌላቸውና ስለማይችሉ ህዝብ እያጋጩ ስልጣን ሊይዙ በስልጣን ሊቆዩ አቅደው እንቅልፍ አጥተው እየሰሩ ናቸው። የፌዴራል መንግስት ሰላም ማስከበር ባልቻለበት ተገልብጦ ከውጭ ኃይሎች ጋር በማበር ሲያሴር እየዋለ ነው። በሴራው ላይ የተሳተፉ አመራሮችም የተማከሩት ማውጣት ጀምረዋል ነው ያሉት። የእኛ ታሪክ የሀገርና የህዝብ ሉዓላዊነት የሚጠብቅ እንጂ ለባዕድ አሳልፎ የሚሰጥ አይደለም ያሉት የህወሓት ሊቀመንበር በአሁኑ ጊዜ ሀገሪቷ እየተንገደገደችን ቢሆን እንድትቀጥል እያደረገ ያለው የትግራይ ህዝብ ሽልማት ሲገባው ገጽታውን በማጠልሸት ቀጥለዋል ብለዋል። በክልሉ በቀበሌና በወረዳዎች አዳዲስ መዋቅሮች በማደራጀት የህዝብ ጥያቄ ለመመለስ እየተሰራ መሆኑ የገለጹት የክልሉ ምክትል ፕሬዚደንት፣ ትግራይ ደም የሚፈስባት ሳይሆን ሰላም፣ ልማትና ኢንቨስትመንት የሚፈስባት ለማድረግ እንሰራለን ብለዋል። ለህዝብ ተወካዮች ምክር ቤት ሲሉ ባስተላለፉት መልእክት በትግራይ ላይ እየተፈጸመ ያለውን ስም የማጥፋት ዘመቻ አውግዙ ብለዋል። ኮንትራት ውዕሊ ስልጣን ክዛዘብ ቀሪቡ ስለ ዘሎ የስልጣን ጊዜያችሁ እያለቀ ስለሚገኝ ከመበተናችሁ በፊት ታሪክ ስሩ። በኢትዮጵያ ውስጥ ስላለው የውጭ ጣልቃ ገብነት በተለይ ትግራይን በተመለከተ በመሪዎች ደረጃ የተሰጡት የጥላቻ፣ የጸረ ህዝብና ጸረ ሀገር ንግግሮች በይፋ ኮንኑ። ይህ የማይሆን ከሆነ ትግራይ ራሷን የቻለች ሀገር መሆኗን ወስኑ፣ አውጁ። ሀገር በመበተን ሂደት ነበሩ ተብላችሁ በታሪክ እንዳትወቀሱ ግዳጃችሁን ተወጡ ነው ያሉት። በተለያዩ የሀገሪቱ አካባቢዎች ያልተገደበ ወታደራዊ ዘመቻ ያደረሰ ነው ላሉት ጉዳት ተጠያቂ ሊኖር ይገባል ብለዋል። ተገቢ እርምጃም መወሰድ አለበት ሲሉ አሳስበዋል። ዶክተር ደብረጽዮን በዚሁ ንግግራቸው የኤርትራን ነጻነት ህወሓትና የትግራይ ህዝብ በመደገፋቸውም የተለያዩ ጫና ቢደርሱባቸውም ተቋቁመውታል ብለዋል። የትግራይና የኤርትራ ህዝብ በደም የተሳሰሩ እንጂ በደም የሚፈላለጉ አይደሉም ያሉት ዶክተር ደብረጽዮን በሁለት ሀገሮች የሚኖር አንድ ህዝብ ናቸው ብለዋል። በሁለቱ ሀገሮች መካከል ተጀምሮ የነ የነበረው የሰላም ሂደት ተቋማዊ በሆነ መንገድ መፈጸም ሲገባው በማደናቀፍ ለሌሎች ሴራዎች መሸፈኛ እየሆነ ነው ብለዋል። የኤርትራ ስደተኞች ሰፈር ለመዝጋትና አዳዲስ ስደተኞቹም ላለመቀበል እየተሰራ ነው ብለዋል። ህዝቢ ትግራይ ምሰዋቱን አቶ ህዝቢ ኤርትራ ናብዘየድልን ጎንፀይ ከአቶ የትግራይ ህዝብ ከወንድሙ የኤርትራ ህዝብ ጋር ወደማያስፈልግ ግጭት መግባት አይፈልግም። በጋራ ለሁለቱም ህዝቦች የሚጠቅም ስራ ለመስራት ነው ዝግጁነታችን። ተከፍቶ የነበረውን መንገድ መዘጋቱ ሳይበቃም በቅርቡ ደግሞ የተቸገሩ ኤርትራውያን ወደ ትግራይ እንዳይመጡ በመንግስታት ሴራ በትግራይ ያሉት የስደተኞች ካምፕ እንዲዘጋ፣ አዳዲስ እንዳይገቡ እየተደረገ ነው። መታወቅ ያለበት ግን ኤርትራዊ ኑሮው በስደተኞች ካምፕ ሳይሆን ኑሮው ከትግራይ ህዝብ ጋር ነው። ለእህት ወንድሞቻችን ኤርትራውያን በእኛ በኩል የሚዘጋ በር የለም። አሁንም ቤታችሁም ሀገራችሁም ነው። የኤርትራ ሰራዊትም ቤትህ ነው። ይህንን የሚዘጋ ኃይል የለም። ችግራችሁ ችግራችን ስለሆነ የተሸረበው ሴራ እንበጣጥሰው፣ ፈተናውን ከእናንተ ጋር በመሆን እንደምንሻገረው ትልቅ እምነት አለን ነው ያሉት። በህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለተነሱት ክሶች አስመልክቶ ለብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ አቶ አወሎ አደም የፌዴራል መንግስት ከውጭ ኃይሎች ጋር ተመሳጥሮ የትግራይ ሰላም ለማወቅ እየሰራ ነው ለሚለው ክስ ሲመልሱ የኢትዮጵያ መንግስት በምስራቅ አፍሪካ ሰላምና መረጋጋት ለማምጣት እየሰራ ያለ እንደሆነ ገልጸው፣ ለዚህ ማሳያ ከኤርትራ ጋር ሰላም በመፍጠር በሱዳን ውስጥም በሌሎች የምስራቅ አፍሪካ ሀገራት ሰላም ለማስፈን እየሰራ ነው ብለዋል። በዚህ ምክንያት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም ኖቤል ተሸልመዋል ብለዋል። በሊቀመንበሩ የቀረበው ወንጀላ መሰረተ ቢስ ነው በማለት አጣጥለውታል። ሆን ተብሎ ሀገሪቷ በሰላም ላይ እየሰራችውን ያለውን ስራ ከመጠልሸትና ጥላሸት ከመቀባት የተነሳ እንጂ ከውጭ ሀይሎች ጋር እያሴሩ ትግራይ የሚል ነገር መሰረተ ቢስ ውንጀላና ስም ማጥፋት ነው የሚል አስተያየት ነው በእኛ በኩል ያለው። እንዲሁም የሚታመው ፌዴራል መንግስትን ወደ ጎን በመተው አልፎ ነት የማድረግ አዝማሚያ የሚታየው እነሱ አካባቢ ነው። በእኩልነት የተመሰረተ አንድነት አስመልክቶ ዶክተር ደብረ ጽዮን ላነሱት ከአሁን በፊት ነው እኩልነት ያልነበረ እንጂ በአሁኑ ጊዜ እኩልነት ለመፍጠር የሚያግዝ አደረጃጀት ተፈጥሯል ሲሉ አስተባብሏል በትግራይ ህዝብና መንግስት ስም የማጥፋት ሂደት አለ የተባለው ህወሀት ከትግራይ ህዝብ ነጥለን ማየት አለብን ሲሉ መልስ ሰጥቷል። አንዳንዴ የራሳቸውን ችግር ወደ ህዝብ ለመላከት ይፈልጋሉ። ከዚህ በፊት እዚህ መሀል ነገር ያን ሁሉ ወንጀል ሲሰሩ፣ ያን ሁሉ ኢ ሰብአዊ ድርጊት ሲፈጽሙ፣ ያን ሁሉ ዝርፊያ ሲያካሂዱ፣ ለዛ ህዝብ አንድ ቀብር የሚል ነገር ያሰራ ዛሬ የኢትዮጵያ ህዝብ አክንክስ ብሎ ሲሰፋቸው እዛ ተመልሶ የዛ ህዝብ ውስጥ መወሸቅ መደፈር አይቻልም። አንዳንዴ እነዚህ ሀይሎች የለመዱት በእኩልነት ስም የበላይነትን ነው የለመዱት። ኢንፋክት የበላይነት የለመደ ሀይል እኩልነት በራሱ ሌላ ነገር ሊመስለው ይችላል። ከዚህ አልፎ የሚያነሱት ነገር እነሱ ሰመን የሚወስኑት የትግራይ ህዝብ ስለሆነ የትግራይ ህዝብ ማለት ደግሞ በማንነቱ፣ በጀግንነቱ፣ በኢትዮጵያዊነቱ የማይደራደር ኩሩ ህዝብ ስለሆነ ባንድን ተነስቶ እነዚህ ያደርጋሉ ብል የሚቀበል ህዝብ ስላልሆነ የህወሀት ምስረታ አርባ አምስተኛ አመት የካታ አስራ አንድ በዓል በተለያዩ የትግራይ አካባቢዎች በተለያዩ ዝግጅቶች ሲከበር ሰንብቷል። በዛሬ ዕለትም በመቅለ ከተማ ትግራይ ዓለም አቀፍ ስቴዲየም ላይ በድምቀት ተከብሯል። በትግራይ ባንዲራ ያሸበረቁ ልብሶችና በትግል ወቅት ሳጋዎች ይለብሱት የነበሩ ልብሶች በመልበስ ነበር የበዓሉ ታዳሚዎች በአደባባይ የወጡት። መስመራችን ጨብጠን ለመመከት በሚል መሪ ሀሳብ በተከበረው በዚህ በዓል ላይ ከሱዳን ገዳሪፍና ከሰላ ግዛቶች የተጋበዙ ከፍተኛ ባለስልጣኖች የተሳተፉ ሲሆን በተጨማሪ ከደቡብ አፍሪካ ገዢ ፓርቲ ኤኤንሲ ከአውሮፓና ከአሜሪካ የተለያዩ ሀገሮች ታዳሚዎች ተገኝቷል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቅለም